የጋራ ምክር ቤቱ ሰብሳቢ አቶ ማህመድ ሐሰን በክልሉ በተካሄደው ምርጫ ህዝብና መንግስት አሸናፊ መሆናቸውን በመጥቀስ ውጤቱን መቀበላቸውን አስታውቀዋል። ምርጫውን ሙሉ በሙሉ ላሸነፈው የብልጽግና ፓርቲ እንኳን ደስ አላችሁ በማለት በቀጣይ የጋራ ምክር ቤቱ አባላት ተሳትፏቸው እንዲቀጥልም ጠይቀዋል። ከቅድመ ምርጫ እስከ ድህረ ምርጫ ምርጫው ፍጹም ሰላማዊ ዲሞክራሲያዊና በህዝባችን ዘንድ ተአማንነት ያተረፈ ምርጫ እንዲካሄድ በምርጫው ውጤትም ህዝብና ሀገር ያሸነፉበት ሆኖ እንዲጠናቀቅ ስትለፉና ስትደክሙ የቆያችሁ የክልላችን፣ የከተማችን ወጣቶች፣ ሴቶች እና መራጩ ህዝብ እስካሁን ለነበራችሁ ሁለንተናዊ አብሮነትና ድጋፍ እያመሰገን በምርጫው ሁሉም የክልላችን ነዋሪ ኢትዮጵያውያን ያሸነፉበትና የክልላችን የብልጽግና ፓርቲ መንግስት የሚመሰረትበት ውጤት በማግኘቱ ለብልጽግና ፓርቲ እና አመራሮች እንኳን ደስ አላችሁ ለማለት እንወዳለን። መፎካከር በምርጫ ብቻ ሳይሆን በእያንዳንዱ የመንግስት ፖሊሲ ላይ ስናደርገው የነበረውን የነቃ ተሳትፎ ገንቢ ሀሳቦቻችን አጠናክረን እንድንቀጥል አደራ ለማለት እንወዳለን። በክልሉ በተካሄደው ምርጫ ተሳታፊ ከነበሩ ተፎካካሪ ፓርቲዎች አንዱ የሆነው የሀረሪ ዲሞክራሲያዊ ድርጅት ሀዲድ ተወካይ አቶ ረምዚ አሊ በበኩላቸው የምርጫውን ውጤት መቀበላቸውን ገልጠው በቀጣይ የሕግ የበላይነትን ማስከበር ፈተና በሆነበት የሀረሪ ክልል የተመረጠው መንግስት ለውጥ እንዲያመጣና ምክር ቤቱም በጥንካሬ አስፈጻሚውን የሚቆጣጠር ሊሆን እንደሚገባ አስገንዝበዋል። ያው ምርጫ ሂደቱ ሰላማዊ ነበር። ማሸነፉ ብዙም የሚገርም አይደለም ና ተቀብለናል ውጤቱን ያው በቀጣይ እንግዲህ ሰላማዊነቱ ምንም ተጠያቂ አይደለም እስከ መጀመሪያው እስከ ምርጫው እስኪካሄድ ድረስ በጋራ ሁላችን ተሳትፈንበት ኤብሪ ስቴፑን ስንከታተለው ነበረ ከዛ በኋላ የመጣን ውጤት ደግሞ ተቀብለነዋል ማለት ነው አሁንም መንግስት ስራ ላይ በሚንቀሳቀስበት ጊዜ ያሉትን ጉለቶች እንዲያስተካከል ጥሩ ነገሮቹን ደግሞ እሰየው እያልነው እየደገፍነው የምንቀጠልበት ሁኔታ ነው የሚኖረው በተለይ በእኛ ክልል ኮንቴክስት ባለው ነባራዊ ሁኔታ ካለፈው መንግስት በተለየ ከዚህ መንግስት የምንጠብቀው ነገር የህግ የበላይነትን የማስከበር ጉዳይ ነው የፍርድ ቤት ትእዛዝን እንኳን አያስከብርም። አስፈጻሚ አካሉ በክልላችን ጀስቲስ ፓርሺያሊቲ ታያለ ማለት ነው። በአፈጻጸም ላይ እነህ ነገሮች እንዲስተካከሉ ፓርላማው ደግሞ የአስፈጻሚውን አካል ጠንከር ባለ ሁኔታ የሚቆጣጠር የሚከታተል ፓርላማ እንዲሆን፣ አስፈጻሚውም ደግሞ መሪ ያለው አስፈጻሚ እንዲሆን ነው የምንጠብቀው ማለት ነው። በምርጫው ሂደት ፕሮግራማችንን ለሕዝብ አስተዋውቀናል ያለው የነጻነትና እኩልነት ፓርቲ ነእፓ ሀረር ቅርንጫፍ ተወካይ አቶ አብዱል ሀፊዝ አህመድም ፓርቲያቸው በእኩልነት ላይ ተመስርቶ ከአሸናፊውም ሆነ ሌሎች ፓርቲዎች ጋር በቀጣይ በጋራ ይሰራል ብለዋል። ፓርቲያችንን በተመለከተ ያው የራሳችን እንቅስቃሴ በሚቻል ሕዝብ ዘንድ ቀርበን ያው ፕሮግራም በማስተዋወቅና እንዲሁም ያለንን የሩቅ እቅዳችንን አሳውቀናል። ነገሩ በሶስት ዓመት ነው ከተመሰረተም እና በዚህ አንጻር የተሻለ እንቅስቃሴ አድርገናል። የተሻለ ትኩረት ስበናል። ግን ህዝብ ወስኗል። ለነገሩ ምንድን ነው ይሄ ፓርቲ ከመጀመሪያም ጀምሮ ሲቋቋም ለምርጫ አጃቢነት ወይም ያንን ምርጫ ለማካሄድ ጊዜ ብቻ የሚመጣ ፓርቲ አይደለም። ማለትም ከመሰረታዊ ጀምሮ ከመንግስት ጋር ከሌላ ፓርቲዎችም ጋር አብሮ ተባብሮ ለህዝብ መልካም ሊሆን የሚችሉ ጉዳዮችን በሙሉ አብሮ ለመስራት ከመሰረቱ ከጥንስሱ ጀምሮ እንቅስቃሴ እያደረገ ነው ያለው። በመከባበር የተመሰረተ ግንኙነት ከሌላው ጋር ኑሮት ማለት መንግስትንም ከዚህ በኋላ በሚያደርገው እንቅስቃሴ ጎኖ ሆኖ ህዝብን ለማ ለማገልገል ዝግጅቱን አጠናቆ ከዚህ በኋላ ይህን ይዞ ለመሄድ ለመጓዝ የተዘጋጀ ፓርቲ ነው ለማለት ይቻላል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሀረር ተወካይ አቶ አዝማች ጌጡ በበኩላቸው በሀረሪ ክልል አንገብጋቢ ላሏቸው የመጠጥ ውሃና የኑሮ ውድነት አሸናፊው ፓርቲ ትኩረት እንዲሰጥ ጠይቀዋል። እንደ ኢዜማ ይዘናቸው የነበረናቸው እቅዶች ብዙ ናቸው። ዋናውና በሀረር ያለውን ችግር እንግዲህ እንደ ሀረር ነዋሪነቴ የውሃ ችግር ነው። ሁለተኛ ቱሪዝም ነው። ቱሪዝም ላይ እንደሚታወቀው ሀረር በጣም ቱሪዝም አለ። እሱ ላይ ሰላም ብለን አቀደ ነበር። በሆቴሎች ሊሆን ይችላል፣ በሎጆች ሊሆን ይችላል፣ በመንገድ ሊሆን ይችላል። በተለያየ አካባቢ ይህን ደቀድም በማኒፌስቶችን ላይ የሚያሰፈር ነው ነው። ይህነ በዚህ ሁለቱ ነገሮች ላይ ከፍተኛ ነገር እንሰራለን ብለን አቀደ ነበር። ሶስተኛ ደረጃ ደግሞ የኑሮ ውድነት የክልል ምክር ቤቱ ስለ አላገኘን እንደ ብልጽግና እንዲሰሩት የምናስቡ ይህንን ነገር ነው። ይህን ነገር እንዲሰሩ አቅጣጫም እንጠቁማለን፣ ጠቁማለን፣ እንተጋገዛል፣ እናግዛለን። ሰባት የፖለቲካ ፓርቲዎች የተሳተፉበት የሀረሪ ክልል ምርጫን ብልጽግና ፓርቲ የክልልና የፌዴራል ምክር ቤት መቀመጫዎችን ሙሉ በሙሉ ማሸነፉን የኢትዮጵያ ብሔራዊ ምርጫ ቦርዳስ አስታውቋል። ለዲደብልዩ ዘገባ መሳይ ተክሉ ድሬዳዋ